የአሜሪካ ድምፅ ነው በ 19 በ 22 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ህዳር 24 2017 ዓ.ም ዝግጅታችን ጀመረ የኦሮሞ ነጻነት ሰራዊት ታጣቂዎች ወደ ተዘጋጀላቸው ማዕከላት እየገቡ መሆኑን የኦሮሚያ ክልል መንግስት አስታወቀ። የሁለቱ ህወሓት ቡድኖች አለመግባባት መቀሌ ከተማ ከንቲባ ጽህፈት ቤትን እንዲታሸግ አድርጓል። የሚሉና ሌሎች ዘርዘር ያሉ ዘገባዎችን በምሽቱ እናስደምጣችኋለን። ሰላም ጤና ይስጥልን፣ እንደምናመሻችሁ። የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ አራት ሰዓት አብራችሁን ሆኑ አብረናችሁ እንቆያለን። አሁን የምንገኘው የራዲዮ በቴሌቪዥን ስቱዲዮ ውስጥ ነው። ከራዲዮ በቴሌቪዥን ስርጭታችን በተጨማሪ በዌብሳይታችን አምሃሪክ ቪኦኤ አምሃሪክ ፌስቡክ ገጻችን፣ እንዲሁም በዌብሳይታችንና በዩቲዩብ ገጻችን የቀጥታ ስርጭት እናስተላልፍላችኋለን። አሁን የሰዓቱን ዋና ዋና የዓለም ዜና ሊያስደምጠን እንግዱ ወልዴ በስቱዲዮ ይገኛል። ከእሱ ጋር ለጥቂት ደቂቃዎች ተዋቸዋለሁ። በድጋሚ እንደምናመሻችሁ። ናሚቢያ የመጀመሪያውን ሴት ፕሬዚደንት መረጠች። በዌስት ባንክ የአይሁድ ሰፋሪዎች በፍልስጤማውያን ከተሞች ላይ ጥቃት ሰነዘሩ። እንዲሁም ባይደን የሎቢቶ ኮሪደር ፕሮጀክትን ጎበኙ የሚሉት ለምሽቱ ከያዝናቸው ውስጥ ይገኝበታል። ወደ ቀዳሚው ዜና አልፋለሁ። ናሚቢያ የመጀመሪያዋን ሴት ፕሬዚዳንት መርጣለች። በናሚቢያ አወዛጋቢ በነበረውና ባለፈው ሳምንት በተከናወነው ምርጫ ገዢው ስዋፖ ፓርቲ አሸናፊ እንደሆነ በመታወጁ ደቡብ አፍሪካዊቷ ሀገር የመጀመሪያዋን ሴት ፕሬዚዳንት መርጣለች። በምክትል ፕሬዝደንትነት ሲያገለግሉ የነበሩት የስዋፖ ፓርቲው ኔቱምቦ ናንዲ 57 በመቶ ድምፅ በማግኘት ሲያሸንፉ የዋናው ተቃዋሚ ፓርቲ እጩ ደግሞ 255 በመቶ በማግኘት ሁለተኛ ሆነዋል። የተቃዋሚው ፓርቲ የምርጫውን ውጤት እንደማይቀበል አስታውቋል። የ72 ዓመቷ ኔቱምቦ ናንዲ በማዕድን ሀብቷ በምትታወቀው ደቡብ አፍሪካዊቷ ሀገር ናሚቢያ የተመረጡ የመጀመሪያ ሴት ፕሬዚደንት ሲሆኑ ፓርቲያቸው የደቡብ ምዕራብ አፍሪካ ህዝባዊ ድርጅት ወይም በምህጻሩ ስዋፖ ናሚቢያ በአፓርታይድ ስር ከነበረችው ደቡብ አፍሪካ ነጻ ከወጣችበት ከእንደ አውሮፓን አቆጣጠር 1990 ጀምሮ ሀገሪቱን በማስተዳደር ላይ ይገኛል። ባለፈው ረቡዕ የተደረገው ምርጫ ለ34 ዓመታት በስልጣን ላይ የቆየውን ስዋፖ የተፈታተነ ሲሆን ገለልተኛ አርበኞች ለለውጥ ወይም አይፒሲ የተሰኘው ተቃዋሚ ፓርቲ የስራ አጥነትና እኩልነት ያለመኖር ያስቆጣቸውን ወጣት ድምፅ ሰጪዎች ድጋፍ ያገኘበት ነበር ተብሏል። በአፍሪካ ጉብኝት ላይ የሚገኙት ፕሬዚደንት ባይደን የሎቢቶ ኮሪደር በመባል የሚታወቀውንና በመዳብ ሀብቷ ከምትታወቀው ዛምቢያ ተነስቶ ሎቢቶ ከተሰኘው የአንጎላ ወደብ የሚደርሰውን የ1300 ኪሎ ሜትር የባቡር መንገድ ፕሮጀክት ዛሬ ጎብኝተዋል። ለባቡር መንገዶች ልዩ ፍቅር አላቸው የሚባሉት ባይደን በአሜሪካ በሚደገፈው ፕሮጀክት ከአስተዳደራቸው ፍጻሜ በኋላም በአህጉሪቱ ቅርስ ለመተው የሚያደርጉት ጥረት እንደሆነም ተነግሯል። ስልታዊ የኢኮኖሚ ኮሪደር እንደሆነ የሚነገርለት የሎቢቶ ፕሮጀክት እስያ፣ አፍሪካና አውሮፓን በመሠረተ ልማት ለማገናኘት ያቀደውን የቻይናውን ቤልት ኤንድ ሮድ ፕሮጀክት ለመገዳደር እያለመ ነው ተብለዋል። የባይደን አስተዳደር ለባቡር መንገድ ፕሮጀክቱ እስከ አሁን አራት ቢሊዮን ዶላር እንደመደበ ታውቋል። ባይደን ዛሬ ሮቡ ከአንጎላ ኮንጎ ዴሞክራቲክ ሪፐብሊክ ዛምቢያ እና ታንዛኒያ መሪዎች ጋር በመሆን የሎቢቶን ወደብ ጎብኝተዋል። ባይደን የአፍሪካ ሀገራት ቻይና ላይ ያለባቸውን ዕዳ በገደምዳሜ በመጥቀስ አሜሪካ የአፍሪካ አስተማማኝ አጋር መሆኗን ለማሳየት ሞክረዋል ተብሏል። ባይደን ስልጣናቸውን ለዶናልድ ትራምፕ ለማስረከብ እየተቃረቡ በመሆናቸው ተመራጩ ፕሬዝደንት ዶናልድ ትራምፕ ሰጥተው በመቀበል የሚያምኑ በመሆኑ ፕሮጀክቱን በመልካም እንደሚቀበሉ ተንታኞች በመናገር ላይ ናቸው። ደጋፊዎቻቸው ለሆኑትና እንደ መኪና አምራቹ ቱጃር ኢላን መስክ አይነት ኩባንያዎች ወሳኝ ማዕድናትን የሚያስገኝ ፕሮጀክት እንደሆነ ተንታኞቹ ይገልጻሉ። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በዌስት ባንክ የአይሁድ ሰፋሪዎች በፍልስጤማውያን ላይ ጥቃት ሰነዘሩ። በዌስት ባንክ የሚገኙ የአይሁድ ሰፋሪዎች በስፍራው በሚገኙ የፍልስጤማውያን መንደሮች ላይ ተከታታይ ጥቃት ሰንዝረው ቤቶችን ሲያቃጥሉ ከእስራኤል ወታደሮች ጋርም ተጋጭተዋል። ምን ያህል ፍልስጤማውያን ጉዳት እንደደረሰባቸው ወዲያውኑ ሊታወቅ አልቻለም። የእስራኤል ሰራዊት እንዳለው ወታደሮች ቤት ፉሪክ በተሰኘች መንደር የሚገኝና ሰፋሪዎች የመሰረቱት ያልተፈቀደ የእርሻ ቦታን ለማፍረስ በደረሱበት ወቅት የአይሁድ ሰፋሪዎች በመንደሩ ላይ ጥቃት ሰንዝረዋል። ሰፋሪዎቹ ፖሊሶች ላይ ድንጋይ በመወርወር ጉዳት ሲያደርሱ ወደ መንደሩ በመግባትም ንብረት አቃጥለዋል። በእስራኤልና ሐማስ መካከል ጦርነቱ ከጀመረ ወዲህ በዌስት ባንክ ሰፋሪዎች የሚፈጸመው ጥቃት ጨምሯል። ይህ በእንዲህ እንዳለ እስራኤል በሊባኖስ በርካታ የድሮንና የከባድ መሳሪያ ጥቃቶችን ትናንት ማክሰኞ ብትፈጽምም ሙሉ ለሙሉ ያልተከበረው የተኩስ ማቆም ስምምነት አሁንም እንደ ቀጠለ ነው ተብሏል። የተኩስ አቆም ስምምነቱን ይጥሳሉ ባሏቸው የሂዝቦላ ኢላማዎች ላይ ጠንከር ያለ ጥቃታቸውን እንደሚቀጥሉ የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ ዝተዋል። በመጨረሻም የደቡብ ኮሪያን ፕሬዝዳንት ለመክሰስ ለፓርላማው ሀሳብ ቀረበ። የደቡብ ኮሪያ ተቃዋሚ ፓርቲዎች የአገሪቱን ፕሬዝደንት ዩን ሶክ ዩል ለመክሰስ ለፓርላማው ሀሳብ አቅርበዋል። ፕሬዝደንቱ በአጭሩ የተቀጨውን ወታደራዊ ሕግ ማወጃቸውን ተከትለው ስልጣን እንዲለቁ ግፊቱ ጨምረዋል። ዩን ሶክ ዩል ትናንት ወታደራዊ ሕግ እንዳወጁ እንደራሴዎች አዋጁን ውድቅ እንዳያደርጉ የጸጥታ ኃይሎች ፓርላማውን ከበው ነበር። ፕሬዝደንቱ ስልጣን እንዲለቁና ወታደራዊ ሕጉንም እንዲሽሩ በአስቸኳይ እንዲሽሩ በፓርላማው አባላትና በህዝቡም የተቃውሞ ሰልፍ ተካሂዶ ነበር። ይሁን ወታደራዊ አዋጁን ባስታወቁበት ማክሰኞ ምሽት ጸረ መንግስት ብለው የጠሯቸውን ኃይላት እንደሚያጠፉ ዝተው፣ ዲሞክራቲክ ፓርቲው ባለቤታቸውን ጨምሮ ቁልፍ የመንግስት ባለስልጣናት ፈጽመዋል በሚባሉት ወንጀል ምክንያት ለመክሰስ የሚያደርገውን ሙከራ ነቅፈዋል። ፕሬዚደንቱን ለመክሰስ የፓርላማውን ሁለት ሶስተኛ ድምፅና የህገ መንግስታዊውን ፍርድ ቤት ቢያንስ ስድስት ዳኞች ድጋፍ ማግኘት አለበት። በዋናው ተቃዋሚ የዲሞክራቲክ ፓርቲና በአምስት አነስተኛ ፓርቲዎች የቀረበው የፕሬዚዳንቱን የመክሰስ ሀሳብ አርብ ወይም ከዛ በኋላ ባሉት ቀናት ለድምፅ ሊቀርብ ይችላል ተብሏል። የዩን ከፍተኛ አማካሪዎችና ጸሐፊዎቻቸው በአንድነት ስራ ለመልቀቅ ያመለከቱ ሲሆን የመከላከያ ሚኒስትራቸውን ጨምሮ የካቢኔ አባሎቻቸው ደግሞ ስልጣናቸውን እንዲለቁ ተጠይቀዋል። ክብራትና ክብራን የምሽቱ ዜና በዚሁ ተፈጽሟል። ለቀሪቹ ዝግጅቶች ወደ ጽዮን ግርማ ማምራቸው አሉ። እንግዱ ወልዴን ለዓለም ዜናዎቹ እናመሰግናለን። አድማጮች የተከታተላችሁ የምትገኙት ከዋሽንግተን ዲሲ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት የረቡ ምሽት ህዳር 24 2017 ዓ ም ዝግጅታችንን ነው። ቀደም ሲል እንዳስተዋወኩት የምንገኘው ራዲዮ በቴሌቪዥን በተሰኘው ስቱዲዮችን ውስጥ ነው። ለዛ ነው በምስል የምትመለከቱን አንዳንዶቹን ዝግጅቶች በሬዲዮ አንዳንዶቹን ዝግጅቶች ደግሞ በምስል የምትከታተሉት። ዝግጅቶቻችንን በቀጥታ በራዲዮ በቴሌቪዥን ከመከታተል በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ገጻችን አትቪ አምሃሪክ በተጨማሪ በዩቲዩብ ገጻችን ላይ በቀጥታ እየተከታተላችሁ ትገኛላችሁ። እያስተናገድኳችሁ ያለው ጽዮን ግርማ ነኝ። ስርጭቱን ከስቱዲዮ ኤልያስ አስማረ እያስተናገደ የመራልን ይገኛል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም አብራችሁን እስከ ምሽቱ አራት ሰዓት እንድትዘልቁ እንጋብዛችኋለን። አሁን ወደ ዕለቱ አብይ ርዕስን ወሰዳችሁ። በእለቱ አብየ ረሳችን ወደ ኦሮሚያ ክልል ነው የምናመራው። የኦሮሞ ነጻነት ታጣቂ ታጣቂዎች ወደ ተዘጋጀላቸው ማዕከላት እየገቡ መሆኑን የኦሮሚያ ክልል መንግስት አስታውቋል። የክልሉ መንግስት ኮሚኒኬሽን ቢሮ በወጣው መግለጫ መንግስት ከኦሮሞ ነጻነት ሰራዊት ታጣቂዎች ጋር ያደረገውን የሰላም ስምምነት ተከትሎ የሰራዊቱ ታጣቂዎች ወደ ተዘጋጀላቸው ማዕከላት እየገቡ መሆኑን አስታውቋል። ቢሮ በማህበራዊ ትስስር ገጾቹ ላይ ባሰፈረው መግለጫ በተለይ በምዕራብ ሸዋና በደቡብ ምዕራብ ሸዋ ይንቀሳቀሱ የነበሩ የኦሮሞ ነጻነት ታጣቂዎች የሰላም ጥሪውን ተቀብለው ወደ ተዘጋጀላቸው ቦታዎች እያመሩ ነው ይላል። በተጨማሪም ዘጋቢያችን ገልሞ ዳዊት የተለያዩ ነዋሪዎችን በስልክ አነጋግረዋል። ነዋሪዎቹ ታጣቂዎቹ ወደ ተዘጋጀላቸው ቦታዎች እየገቡ መሆኑን መመልከታቸውን ተናግረዋል። ተጨማሪውን ደግሞ ገልሞ ዳዊት ይነግረናል። የኦሮሚያ ክልላዊ መንግስት በተለያዩ የማህበራዊ መገናኛ ትስስር ገጾች ባጋራቸው ዘገባዎች ከትላንት ጀምሮ በክልሉ የሚንቀሳቀሱ የኦሮሞ ነጻነት ሰራዊት አባላት የሰላም ጥሪ በመቀበል እየተመለሱ መሆናቸውን ገልጸዋል። የኦሮሚያ ኮሚኒኬሽንስ ቢሮ በተለይ እሁድ በክልሉ ፕሬዚደንት አቶ ሽመልስ አብዲሳ ና በቀድሞ የኦሮሞ ነጻነት ሰራዊት ማዕከላዊ ዞን አዛዥ ሰኚ ነጋሳ መካከል የተደረገውን የሰላም ስምምነት ተከትሎ በርካታ የቡድኑ አባላት በተለይ በምዕራብ ሸዋ ዞንና በደቡብ ምዕራብ ሸዋ ዞኖች ወረዳዎች እየተመለሱ መሆናቸውን አስታውቋል ቢሮው በተለይ በምዕራብ ሸዋ ዞን እንደ ነጮቢ እልፈታ፣ ዳኖና ጅባት ከደቡብ ምዕራብ ሸዋ ደግሞ በአመያ ና ዳው በሚባሉ ወረዳዎች የቡድኑ አባላት የቅበላ ስነ ስርዓታቸው እየተካሄደ እንደሆነ ገልጸዋል። የተለያዩ የምዕራብ ሸዋ ዞን ነዋሪዎችም ይህን መመልከታቸውን ለአሜሪካ ድምፅ ገልጸዋል። አቶ ጃለታ አበበ የጮቢ ወረዳ ነዋሪ ናቸው፣ እንዲህ ይላሉ። አቶ ጃለታ፣ ትናንትናና ዛሬ ብቻ ወደ ሰባት መኪና ነው ታድሶ ትምህርት ለመውሰድ ወደ ዞን ከተማ የተወሰዱት የሰላም ጥሪውን ከተቀበሉት ምንም የቀሩ አይመስለኝም። ክላሽ መትረየስና ስናይፐር ይዘው ነው ያሉት። እልፈታ ወረዳ፣ ግንደበረት፣ ወዴሳና አምቦም በአጠቃላይ በምዕራብ ሸዋ ብዙ የኦሮሞ ነፃነት ሰራዊት አባላት እየገባ ነው። አቶ ጃለታ ከዚህ በፊት አዙ ከፍ ያለ የቡድኑ አባላት የሰላም ጥሪን ተቀብለው ሲመለሱ አለመመልከታቸውንም አክለው ተናግረዋል። በሌላ የምዕራብ ሸዋ ዞን ወረዳ ጀልዱም በመሰል ሁኔታ የቡድኑ አባላት ቅበላ ሲደረግላቸው እንደነበረ አቶ ግርማ ሌሎ በጀልዱ ወረዳ የክል በ ቀበሌ አስተዳዳሪ ተናግረዋል። ስሬት ከለት እንደምገላ ደሞ ጀልዱ ጌሰት እንዲህ ይላሉ አቶ ግርማ አሁን በትክክል ከሁሉም አቅጣጫ እየተመለሱ ናቸው። ዛሬና ትላንት ጀልዱ ወረዳ ጎጆ ከተማ ሲደርሱ ሰው ሁሉ ወጥቶ ሲመለከታቸው ነበረ። መጀመሪያ ሲመጡ በየቀበላቸው በየቦታ ይሰበሰባሉ። ከዛ ወደ መንግስት ኃይሎች ስልክ ደውለው ነው የቅብላ ስነ ስርዓት እየተደረገላቸው ያለው። በጀልዱ ወረዳ በተለያዩ ቀበሌዎች ነው እየተቀበልን ያለ ነው። ለምሳሌ ዊርቱ፣ ሹኩቴ፣ ኢልኬ፣ ጎሮ ቀበሌዎች የኦሮሞ ነፃነት ሰራዊት አባላት መጥተው እየተመለሱ ናቸው። አሁን በጃልሰኚ የሚመሩት እየተመለሱ ናቸው። የተቀሩትን አናውቅም። ያው የህዝቡን ፍላጎት አይተው ይመለሳሉ ብለን እናምናለን ብለዋል አቶ ግርማ። ባለፈው ጥቅምት ወር በሚያስተዳድሩት ክልቤ ቀበሌ በኦሮሞ ነፃነት ሰራዊት አባላትና በመንግስት ሚሊሻ አባላት መካከል በተፈጸመ ተኩስ ልውውጥ ብዙ የሰው ህይወት ማለፉን አስታውሰው ሰላም መውረዱ መሰል የሰው ህይወት ቅጥፈትን ይታደጋል ብለዋል። ወልቲ ዱካሰ ልቡ። እንዲህ ይላሉ አቶ ግርማውንም ያነ በተፈጠረው ግጭት የብዙ ሚሊሽ አባላት ህይወት አልፎ ነበረ። ያው ሰላም ከተመለሰ እና እርስ በርስ መተኳኮሱ ከቆመ የተደናቀፈው ልማት ይቀጥላል። የህዝቡ ፍላጎት ስለሚቀጥል አስደሳች ይሆናል ሰላም ቢወርድ ብለዋል። የጮቢ ወረዳ ነዋሪው አቶ ጃለታ በቀለም አክለው ሲናገሩ፣ ጉዳ ያዶ ጉዳ ዶ። እንዲህ ይላሉ አቶ ጃለታ። ሰው በየሄደበት ይገደል ነበረ። በጣም ትልቅ ችግር ውስጥ ነው ያለፍነው። አሁን ከሰላም በላይ ምን ጥቅም አለ? ሰላምን የሚበልጥ ነገር የለም። አሁን ሕዝቡ ለአምስት ዓመታት በቀጠሉ ጦርነት ተጎድቷል። መንግሥትና ግብረ ሰናይ ድርጅቶች የሕዝቡ ሕይወት የሚንሰራራበት መላ ይዞ ቢመጡ ባይነኝ። ከዚሁ ጋር የኦሮሚያ ክልል በምዕራብ ሸዋና በደቡብ ምዕራብ ሸዋ ዞን ቅብላ እያደረገላቸው ስላለው የኦሮሞ ነጻነት ሰራዊት አባላት ከኦሮሞ ነጻነት ሰራዊት አዛዥ አማካሪ አቶ ጅረኛ ጉደታ ምላሽ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ባለፈው እሁድ የኦሮሚያ ክልላዊ መንግስት ፕሬዚደንት አቶ ሽመሊስ አብዲሳ ከቀድሞ የኦሮሞ ነጻነት ሰራዊት ማዕከላዊ ዞን አዛዥ ጋር ስላደረጉት ስምምነት የኦሮሞ ነጻነት ሰራዊት አዛዥ አማካሪ አቶ ጅረኛ ጉደታ ስምምነቱ ድርጅቱ ቀድሞ ከመሪነት ካሰናበተው ግለሰብ ጋር ብቻ መንግስት ያደረገው ነው ሲሉ ለቪኦኤ ምላሽ መስጠታቸው ይታወሳል። የኦሮሞ ነጻነት ሰራዊት እሁድ ማምሻውን ባወጣውን መግለጫ ስምምነቱ ህዝቡን ለማምታታት እየተፈጸመ ነው ሲል መተቸቱ የሚታወስ ነው። የኦሮሚያ ክልላዊ መንግስት ኮሚኒኬሽንስ ቢሮ በመግለጫው በእስካሁኑ ስንት ተዋጊዎች እንደተቀበለ እና የወደፊት እጣፈንታቸውም የገለጸ ነገር የለም ቢሮው የክልሉ ሰላም ማሰንበት የሚሉ ይዘቶችን ያዘሉ መልእክቶችን ባጋራቸው ጽሁፎች የቅበላ ስነስርዓቱ አሁንም እንደሚቀጥል ጠቁመዋል። የመንግስት ኮሚኒኬሽንስ አገልግሎት ሚኒስትር ዶክተር ለገሰ ቱሉ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የኦሮሚያ ብሔራዊ ክልላዊ መንግስትና በክልሉ የሚንቀሳቀሱ የታጣቂ ውላ አመራሮች የደረሱትን የሰላም ስምምነት ተከትሎ በተለያዩ የኦሮሚያ አካባቢዎች የሚንቀሳቀሱ የኦሮሞ ነፃነት ሰራዊት አባላት ወደ ካምፕ እየገቡ እንደሆነ ገልጸዋል ጀግንነት የህዝቡን ፍላጎት መረዳት ነው ያሉት ዶክተር ለገሰ በሌሎች የአገሪቱ አካባቢዎች በመሰል እንቅስቃሴ ላይ ያሉት ወደ ሰላም እንዲመጡም ጥሪ አቅርበዋል ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ የሚተላለፍላችሁን የረቡዕ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችንን ነው የሰማችሁት። ለዕለቱ በአብይ ርዕስ ዘገባነት የያዝነውን ነበር። የትንታኔ መጽሔት ይቀጥላል። ወደ ትንታኔ ወደ ያዝናቸው ዘገባዎች ነው የምናልፈው። በትንታኔ ከያዝናቸው ዘገባዎች አንዱ አቶ ታዬ ደንዳ ዛሬ ከሰዓት በኋላ ከእስር ቢፈቱም ዳግም መያዛቸው ተነገረ የሚለው ይገኝበታል። ዘጋቢዎቻችን ማምሻውን ባለቤታቸውን አግኝተው አነጋግረው ዘገባው እየተሰናዳ ነው። እሱ ዘገባ እስከሚደርስ ድረስ ወደ ሌላ ዘገባ ወደ ትግራይ ክልል ነው የምናልፈው በሁለቱ የህወሓት ቡድኖች መካከል የተፈጠረው አለመግባባት በመቀጠሉ ምክንያት መቀሌ ከተማ የከንቲባ ጽህፈት ቤት መታሸጉን ዘጋቢያችን በስፍራው ተገኝቶ መመልከት ችሏል። በየመቀሌ ከንቲባ ጽህፈት ቤት በሩ ላይ ላለፉት ሶስት ቀናት ጠቅሳለው ታሽጓል የሚል ጽሁፍ እንደተለጠፈበት ዘጋቢያችን ተመልክቷል። ሁለቱም ቡድኖች የየራሳቸውን ከንቲባ መሾማቸውን እና እርስ በርስ እየተዋቃቀሱ እንደሚገኙም ከስፍራው የደረሰን ዘገባ ያመለክታል። ሙልጌታ አጽበሃ ዝርዝሩን ያሰማናል። በህዝባዊ ወያነ ሐርነት ትግራይ ህወሓት አመራሮች መካከል ያለው ልዩነት እየተካረረ መሄዱን የሚያሳዩ መግለጫዎች ከሁለቱም ወገን መሰጠት በቀጠሉበት በዚህ ወቅት የመቀለ ከተማ ከንቲባ ጽሕፈት ቤት ላለፉት ሶስት ቀናት ተዘግቷል። የአሜሪካ ድምፅ ዘጋቢ ወደ ስፍራው ተንቀሳቅሶ እንደተመለከተው የጽሕፈት ቤቱ በር ተዘግቶ ታሽጓል የሚል ጽሑፍ ተለጥፎበታል። ለከንቲባ ጽሕፈት ቤቱ መዘጋት ምክንያት የሆነው ሁለቱም ቡድኖች የየራሳቸው ከንቲባ መሾማቸው ነው። በዶክተር ደብረ ጽዮን ገብረ ሚካኤል የሚመራ ቡድን መስከረም 28 ቀን 2017 ዓ ም ዶክተር ረዳይ በርሃን ለከተማው ምክር ቤት እጩ አድርጎ በማሾም ያጸደቀ ሲሆን ከትላንት በስቲያ ሰኞ ደግሞ የጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳም አቶ ብርሃነ ገብረ ኢየሱስ ከንቲባ አድርጎ ሽመዋል። ሰኞ ዕለት የአሜሪካ ድምፅ ዘጋቢ በስፍራው ሲደርስ አቶ ብርሃነ በከተማው አስተዳደር ጽህፈት ቤት ሲገቡ በአመራሮችና በወጣቶች አቀባበል ሲደረግላቸው ተመልክቷል። እንዲሁም ከክፍለ ከተሞች አመራሮች ጋር ከተነጋገሩ በኋላ በአስተዳደሩ ጽህፈት ቤት የነበራቸው አጭር ጊዜ ጨርሰው ወጥቷል። በዚያ ዕለትና ከዚያ በኋላው ባሉ ቀናት የአሜሪካ ድምፅ በዚህ ጉዳይ ተጨማሪ መረጃዎች ለማግኘት ለማነጋገር ሳይችል ቀርቷል። ሆኖም አቶ ብርሃነ በምክትል ከንቲባ ጽህፈት ቤት ናቸው ከክፍለ ከተሞች አመራሮች ጋር የተነጋገሩት። የከንቲባ ጽህፈት ቤት ከሰኞ እስከ ዛሬ ረቡዕ ድረስ በሩ መዘጋቱና ታሽጓል የሚል ጽሁፍ እንደተለጠፈበት ለማየት ችለናል። ሌሎች የከተማ አስተዳደሩ ጽህፈት ቤቶች ተከፍተው አገልግሎት እየሰጡ መሆኑን ለማየት ችለናል። ነገር ግን በሁለቱም ወገኖች በከንቲባነት ከተሸሙት ሽመኞች አንዳቸውም ባለፉት ሶስት ቀናት ቢሮ ገብተው ስራ እንዳልጀመሩ ከጽህፈት ቤቱ ሰራተኞች ያገኘነው መረጃ ይጠቁማል። የከተማዋ ከሰባት ክፍለ ከተሞች የተውጣጡ አመራሮች በሰጡት መግለጫ በጊዜያዊ አስተዳደሩ የተመደቡትን አቶ ብርሃነ ገብረ ኢየሱስ እንደሚደግፉ ገልጸዋል። አቶ ሐለፎም ገብረ ሕይወት የሓድነት ክፍለ ከተማ አስተዳዳሪ ከነዚሁ አንዱ ናቸው። ሕዚ አብ ከተማ መቀለ ከንቲባ በጊዜያዊ አስተዳደሩ ለመቀሌ ከተማ የተመደበውን ከንቲባ ተቀብለነዋል። የመቀሌ ነዋሪም አብዛኛው አካባቢ ጠይቃችሁ ከሆነ በተለይ ወጣቱና ምሁሩ ደስተኛ ነው። ሁሉንም ወገን አሳትፎ ይሰራል ብለን እንጠብቃለን። ከንቲባውን ስራው እንዳይሰራ የሚያደናቅፈውን አካል እንታገለዋለን። ዲሞክራሲው መተግበር ስላለበት በሕግና ስርዓት መቃወም ይቻላል ሆኖም በኃይልና በተጽዕኖ የሚያደናቅፉ ግን አንቀበልም። ላለፉት ሶስት ቀናት መቀለ ከተማ ያለ አስተዳዳሪ ትገኛለች ያሉት አቶ ሐልፎም አገልግሎቶች እንዳይደናቀፉ በጊዜው አስተዳድሩ የተሾሙት ከንቲባ ቶሎ ስራቸው መጀመር አለባቸው ብለዋል። ይህ ካልሆነ ህዝብ ያለ አመራር አገልግሎት ለማግኘት ይቸገራል ወደ ቀውስም የሚያስገባ ነው በማለት አስታውቀዋል። ጉባኤ ያካሄደው በዶክተር ደብረ ደብረጽዮን ገብረ ሚካኤል የሚመራ ህወሀት ትላንት ማክሰኞ ምሽት ባወጣው መግለጫ የህዝብ ልዕልና የሚረጋገጠው በዲሞክራሲያዊ አገባብ በመረጣቸው ተወካዮቹ ነው ብለዋል። በምክር ቤት የተሾሙ አመራሮች ስራቸውን እንዳይሰሩ ግን እየተደናቀፉ ናቸው ሲል አስታውቋል። መግለጫው ቀጥሎ ምስለኔ ብሎ የጠራቸው አቶ ብርሃነ በመቀለ ከተማ ምክር ቤት የተሾሙት አመራር ህዳር 23 ቀን 2017 ዓ በአመፅና ግርግር ከጽህፈት ቤት በማስወጣት የአስተዳደሩ ጽህፈት ቤት ለመቆጣጠር መኩሯል በማለት ከሷል። ይህ አምባገነናዊ አካሄድ ህውሃት ይቃወማል ብለዋል። መግለጫው ባለፈው ጥቅምት ወር የመቀለ ከተማ ምክር ቤት በአቶ ጌታቸው ረዳ የታገዱት የከተማዋ ከንቲባ ስራቸውን እንዲቀጥሉ መወሰኑ ይታወሳል። የክልሉ ጊዜ አስተዳደር ፕሬዚደንት ጌታቸው ረዳ ዶክተር ረዳይ ህገወጥ ስልጣን በመያዝ የጊዜ አስተዳደሩ ስራ እያደናቀፉ ያሉ ናቸው በማለት የከንቲባነት ስራ እንዳይፈጽሙ ማገዳቸው ይታወሳል። በዚህ ጉዳይ ከሁለቱ የተሾሙ አመራሮችና ከጊዜው አስተዳደሩ ፕሬዚደንት ጽህፈት ቤት ተጨማሪ ማብራሪያ ለማግኘት በተደጋጋሚ በስልክ በመደወልና በአካል በመቅረብ ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም ያስደመጥናችሁ ያለነው ያለ ነው። በቀደም ሲል እንዳስተዋወኩት ወደ ኢትዮጵያው ጉዳይ ተሰናድቶ ሲያበቃ ተመልሰን እንመጣለን። አሁን እዚህ ዩናይትድ ስቴትስ ወደሚያቆየን ዘገባ፣ ከዩናይትድ ስቴትስ ደግሞ ወደ አፍሪካ ወደሚወስደን ዘገባ ነው የምናልፈው። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የአንጎላ ጉብኝታቸውን ዛሬ ረቡዕ የሎቢቶን ወደብ በመጎብኘት ቀጥለዋል። የሎቢቶ ወደብ በዩናይትድ ስቴትስ የሚካሄደውን በህንድ ውቅያኖስ እና ከአትላንቲክ ውቅያኖስ መካከል የሚካሄደውን የንግድ እንቅስቃሴ ያጠናክራል ተብሎ ተስፋ የተጣለበት ረዥም የባቡር መስመር መዳረሻ ነው። ባይደን የአንጎላን ብሔራዊ የባሪያ ፍንገላ ዘመን መታሰቢያ ቤት መዘከርም የጎበኙ ሲሆን ስለ አሜሪካ ባሪያ ፍንገላ ዘመን ታሪክም ተናግረዋል። በሃሩን ማሩፍ የተጠናቀረውን ዘገባ ቆንጅታዬ ወደ አማርኛ መልሰዋለች። ጆ ባይደን ዛሬ የአንጎላዋን የወደብ ከተማ ሎቢቶን ሲጎበኙ ነዋሪዎች በዘፈንና በጭፈራ ነው የተቀበሏቸው። ፕሬዝደንቱ የአፍሪካ ጉብኝታቸውን ዛሬ የሚያጠናቅቁ ሲሆን ወደ ሎቢቶ የተጓዙት ከኮንጎ ማዕድናትን ወደ ምዕራባዊያን ሀገሮች ለማጓጓዝ ተስፋ የተደረገበትን የባቡር መስመር ለማራዘም የተያዘውን እቅድ ለማስተዋወቅ ነው። ዩናይትድ ስቴትስ ለዚህ ፕሮጀክት የሚውል 550 ሚሊዮን ዶላር በብድር የሰጠች ሲሆን በመጀመሪያው ምዕራፍ አሁን ያለውን የባቡሩን መስመር እድሳትና ማዕድን ወደሚወጣበት የኮንጎ አካባቢ ድረስ እንዲዘልቅ የሚደረገውን የግንባታ ስራ ለመደገፍ የሚውል እንደሆነ ታውቋል። መቼ እንደሚጠናቀቅ ግን አልተገለጸም። በሁለተኛው የፕሮጀክቱ ምዕራፍ ደግሞ ሎቢቶ ኮሪደርን እስከ ታንዛኒያ ለማዝለቅ ታስቧል። ፕሬዚደንት ባይደን ትናንት ማክሰኞ ከአንጎላ ፕሬዚደንት ዣዎ ሎሬንሶ ጋር ተገናኝተው ከተወያዩ በኋላ ብሔራዊውን የባሪያ ፍንገላ ዘመን መታሰቢያ ሚዚየም ጎብኝተዋል። በዚህ የተከበረ ስፍራ የተሰባሰብ ነው ሁለቱ አገሮቻችን በወዳጅነታቸው ምን ያህል ለረጅም ጊዜ እንደዘለቁ በደንብ ለመረዳት ከየት እንደጀመር መለስ ብለን ማስታወስ ስላለብን ነው። ከሚነፍሰው ንፋስና ከባህሩ ውሃ እንቅስቃሴ ጋር ድምፃቸውን ሰማዋለን። በአንጎላ ከፍታዎች ነፃ ሆኖ የተወለዱ ወጣት ሴቶችና ወጣት ወንዶች በባሪያ ፈንጋዮች ተይዘው ታስረው እንደ አውሮፓውያን አቆጣጠር በ1619 በዚህ የውቅያኖስ ጠረፍ እዚያ አጠገባችን ባለው ህንፃ ወደ ሞታቸው ተነዱ። በግድ የባዕድ ሃይማኖት እንዲቀበሉ ተደርገው ተጠመቁ። አሜሪካ ውስጥ በተለያዩ ዘሮች ግንኙነት ረገድ ብዙ መሻሻል የተመዘገበ ይሁን እንጂ አሁንም እኩልነትን በሚመለከት መፍትሄ የሚሹ ተግዳሮቶች እንዳሉ ባይደን አልሸሸጉም። ዛሬ ላይ ሆነን ስናጤ ነው ያንን እምነት በሚገባው ደረጃ ተግባራዊ እንዳላደረግነው በጣም ግልጽ ነው። ቢሆንም ያንን እምነታችን እንዳለ ጥለን ሸሽተን አናውቅም። ለዚህ ደግሞ አንጎላውያን አሜሪካውያንን ጨምሮ የአፍሪካውያን አሜሪካውያን ቁርጠኝነትና ራዕይ የተጫወተው ሚና ቀላል አይደለም። የእነርሱ ተወላጆች የራሳቸውን ቤተሰብ እና የራሳቸውን ማንነት ሲገነቡ የኔንም ሀገር በመገንባት አስተዋጽኦ አበርክተዋል። ጠንካሮች፣ በእምነታቸው በተስፋቸውም ጭምር የጸኑ ቀደምቶችም ነበሩ። ባይደን አስከትለውም የአስተዳደራቸውን የኢንቨስትመንት ክንዋኔና የወደፊት ዕጣ አስመልክተው እንዲሁም እሳቸው ወደ ስልጣን ከመጡበት ጊዜ አንስተው ከአፍሪካ ጋር ስለነበራቸው ግንኙነትና ትስስር ተናግረዋል። የአፍሪካ ስኬት የዓለም ስኬት መሆኑን በዩናይትድ ስቴትስ ባካሄድ ነው በዩኤስ አፍሪካ ጉባኤ ላይም ተናግሬያለሁ። ሙሉ በሙሉ ከአፍሪካ ጋር መሆናችንን ማሳወቅ ያለው ከሁለት ዓመት በፊት እንዳስታወቅኩት አሜሪካውያን የንግድ ድርጅቶች ከአፍሪካውያን ጋር በአጋርነት እንዲሰሩ ለማስቻል የ55 ሚሊዮን ዶላር አዲስ መዋለ ነዋይ ለመመደብ ቃል ገብተናል። ካቀድነው የጊዜ ሰሌዳ በጣም ፈጥነን በመንቀሳቀስ ላይ ነን። እስካሁን ከ20 የሚበልጡ የዩናይትድ ስቴትስ መንግስት መስሪያ ቤቶች ኃላፊዎችና የካቢኔ አባላት ወደ አፍሪካ ተጉዘው ከ40 ቢሊዮን ዶላር የሚበልጥ መዋለ ንዋይ ሰጥተዋል። ዩናይትድ ስቴትስ ከዓለም ትልቋ የሰብአዊ ረድኤትና የልማት እርዳታ ለጋሽ መሆኗን የገለጹት ባይደን ድጋፏ እየጨመረ እንደሚሄድ አመልክተው አሁንም በድርቅና በመፈናቀል ለተጎዱ አፍሪካውያን መርጃ የሚውል ከአንድ ቢሊዮን ዶላር በላይ አዲስ እርዳታ መመደቧን ይፋ አድርገዋል። የሎቢቶን ኮሪዶር አስመልክተው በአፍሪካ የመጀመሪያው አህጉር አቋራጭ የባቡር መስመር ሀገራቸው ከሀገር ውጭ ያደረገችው ግዙፍ የባቡር መስመር ግንባታ ኢንቨስትመንት መሆኑንም አውስተዋል። ኤርትራዊ አሜሪካዊው የታሪክ ምሁር ፕሮፌሰር አወት ወልደ ሚካኤል ይህ ፕሮጀክት ብቻውን ቻይና አፍሪካ ውስጥ ያላትን የኢንቨስትመንት እንቅስቃሴ ተገዳድሮ የበላይነት ሊይዝ ይችላል ብለው እንደማያምኑ ይናገራሉ። ፕሮጀክት እዚ ነቲ ሮድ ኤን በልት ኢኒሽቲቭ ዝበሃል ቻይና የሎቢቶ ኮሪደር ከቻይና ቤልት ኤንድ ሮድ የመሰረተ ልማት ግንባታ ሊልቅ መቻሉን ገና ወደፊት እናየዋለን። በእኔ አስተያየት ግን ባለፉት አስር ዓመታት ጀምራ ቻይና ከሰራቻቸው ፕሮጀክቶች ጋር የሚወዳደር አይመስለኝም። ለረጅም ጊዜ የሚዘልቅ አንድምታም የሚኖሩ አይመስለኝም። ደግሞ ያ የምዕራባውያኑን ሚዛናዊነት የጎደለውና የብልጣብልጥነት አሰራርን አይለውጥም። ፕሬዚዳንት ባይደን አስተዳደራቸው ሊያበቃ ጥቂት ሳምንታት ሲቀሩት አፍሪካ መጎብኘታቸው ራሱ ከሚቀር በሚል እንጂ እንደ እኩል አጋር እንደማትታይ የሚያሳይ ነው። በአዲስ አበባ ዩኒቨርሲቲ የአፍሪካና የእስያ ጥናቶች ማዕከል ተባባሪ ፕሮፌሰር እና በዩናይትድ ስቴትስ ዲክ ዩኒቨርሲቲ የአፍሪካ ጥናቶች ማዕከልም ፕሮፌሰር የሆኑት ሳሙኤል ተፈራ የፕሮፌሰር አወትን አመለካከት ይጋራሉ። የዛሬ ሁለት ዓመት ይመስለኛል የአፍሪካ አሜሪካ የመሪዎች ጉባኤን ዋሽንግተን ዲሲ ውስጥ ባዘጋጁ ወቅት አፍሪካን የመጎብኘት እቅዳቸውን አንስተው ነበርና የዛ አካል ነው ተደርጎ መታየት ያለበት ይመስለኛል። ከዛ ባለፈ ግን፣ አንድምታውን ስንመለከት አሁንም ቢሆን በተለይም የዲሞክራቲክ ፓርቲ መራው የነበረው የአሜሪካ መንግስት አፍሪካን የሚያይበት መነፅር ከእርዳታ ከሰብአዊ እርዳታ የዘለለ ጠንካራ የሆነ ስትራቴጂካዊ አጋር የሚሆኑ ሀገራት ያሉበት ትልቅ አህጉር አድርጎ እያያል የሚለውን እንድጠራጠር የሚያደርገኝ ነው። ምልህ ተርማቸውን፣ የስልጣን ዘመናቸውን እየጨረሱ ነው። አፍሪካ ውስጥ በጣም ብዙ ነገሮች ሆነዋል። ባለፉት አራት ዓመታት በእሳቸው የስልጣን ዘመን የአሜሪካን ፍላጎት ብሔራዊ ፍላጎት ጥቅም ሊጎዱ የሚችሉ ብዙ ነገሮች እውነቶች የተከሰቱበት ወቅት ነው እና አለም አቀፋዊ ችግር ትርምስ እንዳለ ሆኖ እና በዚህም ጊዜ ከአፍሪካ መሪዎች ጋር በየሀገራቱ እየሄዱ ስትራቴጂክ አጋርነት የሚያጠናክሩ ስራዎችን ሳይሰሩ በጣም ዘግይተው ሄዳቸው አሁንም ቢሆን የውጭ ጉዳይ ፖሊሲ ስርዓቱ ለአፍሪካ ያለውን አነስተኛ ኩረት የሚያሳይ አድርገን ልንመለከተው እንችላለን ብዬ ያስባሉ። በጆ ባይደን የአራት ዓመታት የስልጣን ዘመን አፍሪካ ውስጥ አንዳንዶቹ ለአሜሪካ ጥቅምም የሚበጁ የሆኑ መጠነ ሰፊ የልማት ስራዎች እንደተከናወኑ የሚናገሩት ፕሮፌሰር ሳሙኤል ዶናልድ ትራምፕም አስተዳደሩን ሲረከቡ የሎቢቶ ኮሪደር ግንባታውን ይቀጥላሉ ብለው ነው የሚያምኑት። ፕሬዝደንት ባይደን ሀገራቸው በአፍሪካ ዘላቂ ጥቅም እንዳላት ገልጸዋል። በዚህ እንደ አውሮፓውያን 2024 ተገቢው ጥያቄ ዩናይትድ ስቴትስ ለአፍሪካ ሕዝብ ምን ልታደርግለት ትችላለች ሳይሆን፣ አብረን ለአፍሪካ ሕዝብ ምን ልናደርግ እንችላለን የሚለው መሆኑን የሚረዱ አጋሮች እየፈለግን ነው ብለዋል። እውንም እናደርገዋለን። በዚህ አንጎላ ውስጥ ለዚህ ጥያቄ እየተሰጠ ያለው ምላሽ እጅግ አነቃቂ ነው ብለዋል ፕሬዝደንት ባይደን። ወደ ሁለተኛው አጋማሽ ከማለፋችን በፊት እዚሁ ዩናይትድ ስቴትስ ወደሚያቆየን ዘገባ ነው የምናልፈው። የባይደን ምህረት በፕሬዚዳንቱ ስልጣን ላይ ክርክር አስነስቷል። ፕሬዚዳንት ጆ ባይደን በዚህ ሳምንት መጀመሪያ ለልጃቸው ሃንተር ባይደን የሰጡት ምህረት የዩናይትድ ስቴትስ ህግ አውጭዎችን ለአመታት የከፋፈለው ፖለቲካ ትርምስ እንዲያበቃ ምክንያት ሆኗል። የፕሬዝዳንትነት አስተዳደሮች በስልጣናቸው ማገባደጃ ላይ የሚያደርጉት የምህረት አሰጣጥ ሁሌም አከራካሪ መሆናቸውን ገልጻ የአሜሪካ ድምጽ የምክር ቤት ዘጋቢ ካትሪን ጂፕሰን ያደረሰችን ዘገባ ነው። ስመኝሽ የቆየ ወደ አማርኛ መልሰዋለች። ስልጣናቸውን ሊያስረክቡ ሳምንታት ብቻ የቀሯቸው ፕሬዝዳንት ጆ ባይደን ለልጃቸው ሀንተር ባይደን ምህረት ሰጥተዋል። ዋይት ሃውስ ሰኞ ዕለት ባወጣው መግለጫ ሀንተርን ጥፋተኛ ከተባሉበት ከባድ የጠመንጃ ሽያጭ እና የግብር ማጭበርበር ወንጀል ነፃ ለማድረግ የተወሰነውን ውሳኔ ደግፎ ተሟግቷል። ካሪን ዣምፒር የዋይት ሃውስ የፕሬስ ጸሐፊ ናቸው። ብዙ ታግለዋል፣ ምክንያቱም በፍትህ ስርዓቱ ስለሚያምኑ። ነገር ግን ፖለቲካው ሂደቱን የበከለበት መንገድ ፍትህ እንዲጨናገፍ ማድረጉንም ያምናሉ። በአመቱ መጀመሪያ ባይደን ማንም ሰው አሜሪካ ውስጥ ከህግ በላይ አለመሆኑን በመግለጽ ለልጃቸው ምህረት እንደማይሰጡ ቃል ገብተው ነበር። ለዳኞች ውሳኔ እንደምገዛ ተናግሬያለሁ። ያንን አድርገው ይቅርታ አላደርግለትም። በህግ አስፈጻሚው ምክር ቤት የአብላጫው ዲሞክራት ፓርቲ መሪ የሆኑት ሻክ ሹመር ምህረቱን አስመልክቶ በርካታ ጥያቄዎች ቢቀርብላቸውም ለመመለስ ፈቃደኛ አልሆኑም። ለዚህ ምላሽ የለኝም። ሀንተር ባይደን በውጭ ሀገራት የነበሯቸውን ግንኙነቶች የመረመሩት የምክር ቤቱ አባል የሆኑ ሪፐብሊካኖች ጆ ባይደን ከነዚህ ግንኙነቶች ተጠቃሚ በመሆናቸው ከስልጣን ሊነሱ ይገባል ሲሉ ተከራክረው ነበር። ሆኖም ያንን የሚያረጋግጥ ማስረጃ አልቀረበም። የሀንተር ባይደን ጠበቃ ማርክ ጌራጎስ ምህረቱ ለምን አስፈላጊ እንደሆነ ይናገራሉ። ማንም ሰው ይህ ለፖለቲካ ጥቅም ሲባል የቀረበ ክስ አይደለም ብለው ፊት ለፊት እንዴት መከራከር እንደሚችል አላውቅም። ባይደን ለቀርባቸው ሰው ምህረት በማድረግ የመጀመሪያው የአሜሪካ ፕሬዚዳንት አይደሉም። ሆኖም በፔንሲልቫኒያ ዩኒቨርሲቲ የሕግ መምህር የሆኑት ክሌር ፌንከልስቴን ይህ እርምጃ አሳሳቢ ነው ይላሉ። ፍትህ በራሱ መንገድ እንዲሄድ በማድረግ ምሳሌ መሆን አለመቻላቸውንና ምህረት በመስጠት የፖለቲካ እርምጃ መውሰድ እንዳለባቸው ማሰባቸው በጣም ያሳዝናል። ምክንያቱም ወደ ታች የሚመልሰን ነው፣ ወይም ቢያንስ ምህረት የመስጠት ስልጣን በዚህ መልኩ ጥቅም ላይ እንዲውል ያደርጋል። ትራምፕ በመጀመሪያው የስልጣን ዘመናቸው ለ237 ሰዎች ምህረት ሰጥተዋል። አብዛኞቹም በማጭበርበርና በሙስና ወንጀል የተከሰሱ ሲሆኑ መደበኛውን ምህረት የመጠየቂያ መንገድ ሳይከተሉ ይቅርታ ያገኙ ናቸው። ዶናልድ ትራምፕ ከዚህ በፊት ለራሳቸው ምህረት የማድረግ መብት እንዳላቸው መናገራቸውን መርሳት የለብንም። ይሄ ደግሞ የፖለቲካዊ ምህረት የመጨረሻው ጥግ ነው። ትራምፕ እንደ አውሮፓያን አቆጣጠር በ2020 የተደረገውን ምርጫ ውጤት ለመቀልበስ በዩናይትድ ስቴትስ ምክር ቤት ላይ ጥቃት በመፈጸም ጥፋተኛ ለተባሉት ምህረት እንደሚያደርጉላቸውም ቃል ገብተዋል። በካትሪን ጅፕሰን ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ሁሉም ስፍራ የሚገኙ ዘጋቢዎቻችንን እጅግ አድርገን እናመሰግናለን። አሁን የመጀመሪያውን ክፍለ ጊዜ ዝግጅታችን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ጊዜ ላይ ደርሰናል። አድማጮች ዝግጅቶቻችንን ተከታትላችሁ አስተያየት፣ ጥያቄ ወይም ደግሞ ጥቆማ ካላችሁ አት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በውስጥ መስመር መረጃ ብታደርሱን ይደርሰናል። እንዲሁም ሃሽታግ ቪኦኤ አምሃሪክ የትዊተር ገጻችንን በኢንስታግራም ገጻችን ላይም እንዲሁ መልእክት ብትልኩልን ይደርሰናል። በኢሜይል መጠቀም ለምትፈልጉ ሆርን አት ቪኦኤ ኒውስ ዶት ኮም ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። አሁን ወደ ሁለተኛው አጋማሽ ወደሚወስደን የመጀመሪያ ቅንብራችን እናልፋለን። ቤሩት ወደሚገኙ ኢትዮጵያውያን ጉዳይ ነው የምናመራው እስራኤል በሊባኖስ የሚገኘውን የሂዝቦላ ታጣቂ ቡድን ለማጥፋት እያካሄደች ያለችውን ጥቃት አጠናቅራ በቀጠለችበት በአሁኑ ወቅት ኢትዮጵያውያን ስደተኞች ወደ ሊባኖስ መግባት መቀጠላቸውን ቤሩት የሚገኘው ለትርፍ ያልተቋቋመ ድርጅት ለአሜሪካ ድምፅ አስታወቀ። እኛ ለኛ በስደት የተሰኘ በጎ አድራጎት ድርጅት መስራች ባንቺ መር ከአሜሪካ ድምጽ ጋር በነበራቸው ቆይታ ከመስከረም ወር አንስቶ በሊባኖስ ላይ በተካሄደው የአየር ድብደባ እስካሁን ቢያንስ አምስት ኢትዮጵያውያን መሞታቸውን እና ቁጥራቸው በዛ ያለ ሰዎችም መቁሰላቸውን ነግረውናል። የኢትዮጵያ መንግስት ባለፈው ሳምንት የተደረሰውን የተኩስ አቁም ስምምነት ተጠቅሞ ዜጎቹን ከ ሀገሩ እንዲያስወጣም ጠይቀዋል። የኢትዮጵያ መንግስት በጉዳዩ ላይ ምላሽ እንዲሰጠን የተለያዩ ቢሮዎችን የሚገኙ ባለስልጣናትን ለማግኘት ሙከራ አድርገን ነበር፣ አልተሳካም። ስመኝሽ የቆየ ከባንቺ ይመር ጋር ያደረገችውን ቃለ ምልልስ እንደሚከተለው እናቀርብላችኋለን። በእስራኤል እና በሂዝቦላ መካከል ለሳምንታት የተካሄደው ጦርነት ለማስቆም የተኩስ አቆም ስምምነት መደረሱን ተከትሎ አሁን በቤሩት ያለው ሁኔታ ምን ይመስላል? ለጊዜው ጸጥ ያለ ነው። ያው ድሮኑን በተመለከተ ቦንቡን በተመለከተ ማለት ነው። አገሪቷ በምን አይነት ሁኔታ ትለገኛለች? የሚሆ ብዙ ቦታዎች ናቸው የፈራረሱት። ብዙ እህቶቻችን የሚኖሩበት የሚሰሩበት፣ እንዲሁም የዚህ ሀገር ዜጎች ቤት ንብረቶቻቸው ብዙ ቦታ ላይ ነው ያው የወደሙት። ብዙ ህይወት አልፈዋል። የቆሰሉ ሰዎች አሉ እስካሁን ድረስ ቁጥሩ ይህን ያክል ተብሎ መታወቅን አልቻለም። ያው በግልጽ ካለው ሁኔታ እና ካለው በየቀኑ በየሰዓቱ ድብደባ አንጻር ቆጠራ ለማድረግ የሞተውን ለማንሳትን አልተቻለም። ያው እስካሁን ድረስ ባሉት እንግዲህ የሰማናቸው ከአምስት በላይ የሚሆኑ ኢትዮጵያኖች ህይወታቸው እንዳለፈ ወደ አራት አካባቢ የሚሆኑ ሱዳኖች እንዲሁም የባንግላዴሽ ዜጎች እንደሞቱና እንደቆሰሉ ነው እንግዲህ እየሰማ ነው። ያሳዝናል። ሳምንታት ተቆጥረዋል፣ ይሄ ጦርነት ከተጀመረ እና በዛ የሚኖሩ ኢትዮጵያውያን በወቅቱ በተጀመረበት ሰዓት በተነጋገርንበት ጊዜ ኤምባሲ ውስጥ የተወሰኑት መጠለያ አግኝተው እንደነበር፣ የተቀሩትም አንዳንዶቹም ካሉበት መኖሪያቸው መውጣት ሳይችሉ አደጋ ውስጥ እንደነበሩ ነግረሽን ነበር እና አሁን በዚህ ያሉ ኢትዮጵያውያን እንዴት ናቸው? የት ነው ተጠለለው የሚገኙት? እንግዲህ ኢትዮጵያኖች በአጠቃላይ በየቦታው ነው ያሉት። ወደ የኢትዮጵያ ኤምባሲ ወይም የኢትዮጵያ ኮሚኒቲ የሚያስተዳድረው መጠለያ ውስጥ ከሁለት መቶ በላይ ኢትዮጵያኖች አሉ። ሌሎች ልጆቻቸው የሚገኙት በየመጠለያው ነው። ሌሎች መጠለያዎች አሉ። ቤተክርስቲያን፣ ገዳማት ውስጥ በየሰው ቤት አብዛኛው በየሰው ቤት ሀያ ሀያ ምናምን እየሆኑ አስራ ምናምን እየሆኑ በየሰው ቤት ነው ያው ተጠግተ ተጠግተው ያሉት። መንገድ ላይ የሚያድሩ ነበሩ። ባህር ዳርቻ ላይ የሄዱ ድንኳን ተክለው ላስቲክ አንጥፈው ምንም መሄጃ ስለሌላቸው፣ በተለይ ሱር ሳይድ አካባቢ በጣም ወጣ ያለበት አካባቢ ላይ የሚኖሩ የነበሩ ቤቶቻችን ማታ ማታ ባህር ላይ ያድራሉ። ሜዳ ላይ ማለት ነው። ቅድም አምስት ያክል ኢትዮጵያውያኖች ህይወታቸውን እንዳጡ መስማታቸውን ነግረሽናል። የቆሰሉ የተጎዱ ሳሉ ምን አይነት በምን መልኩ ነው ሕክምና የሚያገኙት? ፍንዳታ የቆሰሉ ልጆች አሉ ቆስለው ሆስፒታል ያሉ እንዲሁም ደግሞ መጠነኛ ጉዳት ደርሶባቸው ታክመው ወደ የቤታቸው ሚሄደዋሉ። ያው ወቅቱን ተመልክቶ የተወሰነ አሲስታንስ እየተደረገ ነው በአይንም በኤምኤስፍም ያው በቂ ባይሆንም እንግዲህ ያው የመጀመሪያ እርዳታ እየተደረገ ነው እንግዲህ። የኛ ለኛ በስደት ከመጀመሪያው ግጭቱ ጥቃሶት መስፈፀም ከጀመረበት ጊዜ አንስቶ በተለይ ለኢትዮጵያን ስደተኞችም፣ አጠቃላይ ለአፍሪካውያንም ድጋፍ ሲያደርግ ቆይቷልና አጠቃላይ ሁኔታውን እንዴት ትገልጸዋለች? በሰው ላይ ደረሰው መደናገጥ፣ ቤት ንብረት ጥሎ መሄድ አጠቃላይ ስሜታቸው ምን ይመስላል? የኛን ስደተኛውን በተመለከተ ያው ሲጀምር የቋንቋ ችግር አለ። ይህንን ነገር በአረበኛ ነው የሚያቀርቡት ወይ ደግሞ በአረበኛ የተጻፈ ነው። የተለያየ አንዳንድ ሶሻል ሚዲያ ላይ የሚደረገው ምዘኛ ነው፣ እና ከመጀመሪያ ስንጀምር የኢንፎርሜሽን ችግር አለ። የእኛ ልጆች ስል ሁሉንም ዜጋ ያካተተ ነው፣ ስደተኛውን ለማለት ነው። እና ከኢንፎርሜሽን ጀምሮ ነው ችግር ያለው፣ በቂ የሆነ ኢንፎርሜሽን የላቸውም። ለምሳሌ ትናንትና የወጣ የመጣው ወንድማችን የሱዳን ነው። ባለቤቱ ኢትዮጵያናት ባለቤቱ ከነ ልጆቹ ውጡ ሲባሉ አልሰሙም። እነሱም በደንብ መረጃ የላቸውም። ግን ሁሉም የሰፈሩ ሰው ለቆ የመጨረሻ የነበረ የመሳሪያ ተኩስ ላይ ነው ሰምተው ልቀቁ የሚል ሲወጡ ነው። ወጥተው ትንሽ እንደተራመዱ ነው ቤታችን ላያችን ላይ የፈረሰ የሚል ያው እያዩ ቤታቸውን የመቱት ማለት ነው እና የዛቻ ማለ ለሶስት ሰዓት ያክል ነው ካሉበት ቦታ ወደ ቤይሩት በእግራቸው የመጡት። ሁለተኛው ችግር ደግሞ ትራንስፖርት ነው። ያው እኛም ደግሞ አልፈን እነሱ ጋር ለመድረስ ሌላ የሚመጡ ብዙ ቦታዎች አሉ። ነው በስልክ ነው እያለቀሱ እየጮሁ ነው የምትሰሚያቸው እና እኔ በሕይወቴ ያው አላየው እንደሳይነት ነገር ብዙ ክራይሲሶችን ምናምን አልፈናል። ይሄ ግን ከባድ ነበር። መጠለያዎቹ ያሉበት ቦታ መጠለያ መሆን የማይችሉ አባንን ፎቆች ክፍት የሆኑ መስኮት በር የሌላቸው በጣም ይበርደዋል፣ በጣም አሁን ማለት ነው። እና መሬት ላይ ሲተኙ፣ የመኪና ጋራጆች ሲተኙ፣ የመጀመሪያ የሁለቱ ሳምንት ስራዬ በየመጠለያውን ዞር ነው እና ከአስራ ሰባት በላይ መጠለያዎችን ሄጄ አየሁት። እያንዳንዱ መጠለያ ሄጄ መኪና ውስጥ ገብቼ ማልቀስ ነው እነሱ ፍለጊት እንዳላለቀስ ማለት ነው። በጣም ያስደነገጠሽ ወይም ያልጠበቅሽው፣ በጣም የሚያሳዝን ብለሽ አጋድሚ ይመስላል እንግዲህ አሁን በዚህ ባለው ሁኔታ ውስጥ ያው ቅድም ተናግሪያሉ። የሸልተሮቹ ሁኔታ በጣም ያስደነግጣል። ልጆቻችን የት ነው የሚተኙት? ምንድን ነው የሚበሉት? በምን አይነት ሁኔታ ነው? ሌላው ደግሞ ምንድን ነው በዚህም ሁኔታ ላይ የሚደፈሩ ልጆች አሉ፣ የሚደፈሩ እህቶቻችን አሉ። እህቶቻችን ስለ ሁሉንም ሀገር ጨምሮ ነው የኢትዮጵያኖችን ብቻ ሳይሆን ይህ አለ። ከምንም በላይ ያስደነግጠኝ እኔ ምንድን ነው በጦርነት ሰዓት እንኳን ሰብአዊነት አልተሰማቸውም እዚህ ሀገር ላይ ያሉ ሰዎች። ዜጎቻችንን የሁሉንም ሀገር ዜጋ መንገድ ላይ ነው በቃ የጣሉት። ግን የእኛን ሰዎች መጠለያ መከልከል፣ የእኛን ሰዎች ከመጠለያ ማባረር፣ ስደተኛውን ምግብ መከልከል፣ ስደተኛውን በቃ ከምንም ነገር ለሊበኒስ ብቻ ያለው የሚለው ድጋፍ፣ ይሄ በጣም እንደ ሰብአዊነት፣ በተለይ ሰብአዊ እርዳታ ድርጅት ብለ ተቋቁሞ የሚያረጉት ነገር አስደንብጦኛል። ምናልባት ከዚህ ጋር ተያይዘው የኢትዮጵያ መንግስት ከወር በፊት ንት መቶ ወደ ሀገራቸው መመለሱን አስታውቀ ነበር። አንዳንድ ሰዎችን መመለሱን ገልጾ ነበር እና ከሀገር የማስወጣቱ ሂደት ምን ይመስላል? ምን ያክል እንደወጡ እስካሁን የሚታወቅ ቁጥር አለ? በእናንተ በኩል ኤምባሲ ውስጥ በዚህ በኩል ምን እያደረገ ነው? በረራ ቆማል። በረራ ቆማል ያለው አንድ ሚድልስትን ኤርላይንስ ነው። ያው ሁሉም ኤምባሲ እየመዘገበ ነው። እኛም ኤምባሲ እየመዘገበ ነው ሌላው ትንሽ ያስደነግጠኝ ብለሽ ቅድም የጠየቅሽኝ ኢትዮጵያኖች እየመጡ ነው። ጦርነት ቦምብ እየፈነዳ ነው፣ ሀገሪቷ ላይ ቦምብ እየወረደ ሰው መቆሚያ መቀመጫ አቶ ኮምፕሊትሊ ግማሹ የሀገሪቷ አካል ከጥቅሙ ውጭ ሆኗል። ሌላው የተቀረው ሀገሪቷ አካል ሰው ቢዝነሱን እየዘጋ ምን እያለ ከሀገር እያመለጠ ነው። ምክንያቱም እዚህ ጋር አንድ ቦታ ብቻ ሳይሆን እየመታው፣ የትኛውን ቦታ ላይ ሴፍ አለ? እየተመታ ነው። በእንደዚህ አይነት ሁኔታ ልጆቻችን በግብጽ አቋርጠው በጆርዳን አድርገ በምን አር ገቡ ነው። ይሄ እንግዲህ ለኢትዮጵያ መንግስትም አቤት ማለት ያለብን ነገር ነው። ሰርተው ገንዘብ የማያገኙበት ሀገር ደህንነታቸው የማይጠበቅበት ሀገር አሰሪዎቻቸው በህይወት ይኑሩ አይኑሩ የማይታወቅበት፣ ከመጡ ወር የሆናቸው፣ ከመጡ ሁለት ወር የሆናቸው፣ ከመጡ ሶስት ወር የሆናቸው ልጆች ብዙ ናቸው። እዚህ የምናገኛቸው እና አቤት የምንለው ለኢትዮጵያ መንግስት ነው። ማስወጣት ብቻ ሳይሆን ከዚህ ሀገር ላይ የሚመጡትንም ነው ሊያስቆሙልን ይገባል፣ በዚህ አጋጣሚ። ምክንያቱም ልጆቹ እየመጡ ያሉት አሁንም ቢሆን ሲስባየር ቢሆን ጋራንቲ አይደለም። ሀገሪቱ አምስት ዓመት በኢኮኖሚ ደቃለች። ደሞዝ የለ ምን የለ ምግብ የሌለበት ሀገር ላይ ሴፍቲ የሌለበት ሀገር ላይ በጦርነት እንኳን ኢትዮጵያ ውስጥ ላይሰንስ የተሰጣቸው ደላሎች እንዳላቆሙ ልጆቹን መላ ብደባው እያለን ልጆች እየመጡ ነው። የሚመጡት አውሮፕላን ቆሟል እንዳልሱ እና በምን መልኩ አንድ በረራ ነው ያለ ሚድልስ ኤርላይንስ ነው ያለ። የዚህ ሀገር ኤርላይንስ ማለት ነው፣ እሱ ነው። ሌላ ሀገር ላይ ሄደው ለምሳሌ ወደ ግብፅ፣ ወደ ካተረ፣ ወደ ማንኛውም ሀገር በረራ ያደረጋል ሚድልስ ኤርላይንስ ማለት ነው የሚገባውበት ያ ለምሳሌ ከኢትዮጵያ ወጥተው ጆርዳን፣ ከኢትዮጵያ ወጥተው ግብፅ፣ ከኢትዮጵያ ወጥተው ዱባይ ይገቡና ያችን የሚድልስ ኤርላይንስ ይዘው ይመጣሉ። ሀምሳ መቶ ሰባ አምስት እንደዚህ የሆኑ ልጆቹ ይመጣሉ ማለት ነው። አዳዲሶቹ ልጆች ስታገኛቸው ምን ጠብቀው ነው መጣ ነው የሚሉት? ምንድነው ተስፋ የሚያደርጉት? ግማሹ ሌላ ሀገር ነው የተናገረው ቤይሩት እንደሚመጡ አይደለም። ግማሹ ጦርነት እንዳለ የሚያውቁት ታሪክ የለም ከኤርፖርት ገና ስትወርጅን የሚመታበት አካባቢ ነው። ኤርፖርቱ ይታይሻል፣ ጭሱ ስትገቢ ስታርፊ መንገድሽ ላይ እየተመታ ነው መትገቢ። ከዛ ነው እንግዲህ ልጆቹ ትራማ የሚጀምረው መተየት ነው የሚገቡት። የሚለው ለእኛ ራሱ እልም ያለ ድንጋጤ ነው። ልጆቹ ምንም የሚያውቁ ታሪክ ጀም ጦርነት እንዳለ እዚህ አገር እንደሚመጡ ራሱ የሚያውቁ ይህ ስራቸውን አትተዋል። መመለሻም ደግሞ መንገድም ጠፍቶ መጠለያ ውስጥ ነው ያሉት አብዛኞቹ ስደተኞች። እና ምንድን ነው ወደፊት ያለው ተስፋ እርዳታ ስንጠይቁት ከማን ነው ከማን ነው መፍትሄ የሚገኘው? አቤት የምንለው እንግዲህ ለኢትዮጵያ መንግስት ነው። አሁን በረራ እንግዲህ ይከፈታል። ይህንን አይቶ ዜጋውን እንዲያወጣ ነው ወደ ኢትዮጵያ። የምግብ ድጋፍ የለም፣ የመጠለያ ድጋፍ የለም፣ ፕሮቴክሽን የሚባል ነገር የለም። ኮንፍሌክት ሲኖር ማንዴት ያላቸው ሰዎች ራሱ ያው ፊታቸውን አዝረው ነው የተቀመጡት። እና ያው የት እንሄዳለን? መጨረሻ እንግዲህ ሀገራችን መንግስት ነው አይደል? አቤት የምንለው ከምንም በላይ ደግሞ ወደ ሳክስ እየመጡ ያሉት ልጆች እንዲያስቆምልን እና የኢትዮጵያ መንግስት ምንጠይቀው የኢትዮጵያ መንግስት ነው፣ እንግዲህ እየጠበቀን ያለ ነው። በጣም አመሰግናለሁ። ባንቺ የኛ ለእኛ በስደት አሁን ቤሩት ውስጥ ያለውን የተከሰተውን ግጭትና ጦርነት ተከትሎ ለኢትዮጵያን ስደተኞች እና ከኢትዮጵያም ውጭ ላሉ ዜጎች ስደተኞች እያደረጋችሁት ያለውን ድጋፍ እና በአጠቃላይ ደግሞ ቤሩት ውስጥ ያለው ሁኔታ ምን ይመስላል የሚለውን ገለጻ ስላደረግሽልን እጅግ አድርጌ አመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። አሁን የምናልፈው ቀደም ሲል በመግቢያችን ላይ ያስተዋወቅነው እና ዘግይቶ ወደ ደረሰን ዜና ይሆናል። የአቶ ታዬ ደንደዓን ጉዳይ ይመለከታል። አቶ ታዬ ደንደዓ ዛሬ ከሰዓት በኋላ ከእስር ቢፈቱም ዳግም መያዛቸው ተነገረ ከትላንት በስቲያ ሰኞ እለት ከስር እንዲፈቱ በሰበር ሰሚ ችሎት የተወሰነላቸው አቶ ተዬ ደንዳ ዛሬ ህዳር 25 ቀን 2017 ዓም ከሰዓት በኋላ ከቂሊንጦ ማረሚያ ቤት ቢለቀቁም ዳግም በጸጥታ ኃይሎች ተይዘው መወሰዳቸውን ባለቤታቸው ማምሻውን ለአሜሪካ ድምጽ ተናግረዋል የባለቤታቸውን አስተያየት ተከትሎ ለሁለት ከፍተኛ የመንግስት ባለስልጣናት ምላሽ እንዲሰጡን ማምሻው ሙከራ አድርገን ነበር አልተሳካም ባለቤታቸውን ያነጋገረው ገብረ ሚካኤል ገብረ መድን አጠር ያለ ዘገባ አድርሶናል። የቀድሞ የሰላም ሚኒስትር ደኤታ አቶ ታዬ ደንዳአ ሰኞ ዕለት ህዳር 23 ቀን 2017 ዓ ም ፍርድ ቤት በዋስ እንዲለቀቁ በወሰነው መሰረት ዛሬ ከሰዓት ከቅሊንጦ ማረሚያ ቤት ተለቀው እንደነበር ባለቤታቸው ወይዘሮ ስንታየው አለማየሁ ለአሜሪካ ድምፅ በሰጡት ቃል መጠይቅ ተናግረዋል። ሆኖም አቶ ታዬ ከማረሚያ ቤቱ ቅጥር ግቢ እንደወጡ ከቤተሰቦቻቸው ጋር ሳይቀላቀሉ የፌዴራል ፖሊስ ዩኒፎርም በለበሱ ሰዎች ተይዘው መወሰዳቸውን ተናግረዋል። ቅሊንጦ የፍርድ ቤትን ትእዛዝ አክብሮ ቢለቀውም ኦልሞስት አልወጣም ማለት። ወጣ የሚባለው ቢያንስ ከቅሊንጦ ማረሚያ ግቢ ከቤተሰብ ጋር መቀላቀልም ቢችል ኖሮ ይመስላል። ወጣ የሚለው ነገር ኦልሞስት ጎትተው ነው የወሰዱት፣ ከቤተሰብ ጋር ሳይቀላቀል ሳይቀላቀል በቃ ገና በር ላይ እንደዚህ እቃውን ይዞ ሊወጣ ሲል ነው ሄዶ እቃውንም እሱንም አንድ ላይ ያዙ። ከዛ እኛም እያየን ስለነበረ ሮጠን ቀረብናቸው። ምንድን ነው ስንል ሊያቀርቡን አልቻሉም። ምንም ነገር ሳይዝ እዛ ይዘው ተሰወሩ ማለት ነው። ወዴት እንደወሰዷቸው የምታውቁት ነገር አለ? ምንም መረጃ የለንም። አሁን በዛ ሰዓት ላይ በጣም ስሜቱም የተደበላለቀ ነበረ። ቤተሰብም ሊረጋጋ አልቻለም። አንድ አመት ኦልሞስት አንድ አመት ታስሯል። ያለ ጠበቃ እራሱ ተከራክሮ ፍርድ ያገኘውን የዋስ መብቱ በዚህ መልኩ ተነጥቋል ማለት ነው። የጸጥታ ኃይሎቹ ይዘውት ሲሄዱ ከኋላ እየተከተልን ለምንድን ነው የምትወስዱት ወዴትስ ነው የምትወስዱት ብለን ብንጠይቅም እነሱ ግን ሊመሉስልን አልቻሉም ሊያስጠጉንም አልፈቀዱም ብለዋል ወይዘሮ ስንታዮ። አቶ ታዬ ወዴት እንደተወሰዱ የሚያውቁት ነገር እንደሌለ የገለጹት ወይዘሮ ስንታዮ ምናልባት ደውለው የት ቦታ እንዳለ ይነግሩናል ብለን እየጠበቅን ነው ብለዋል። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ በሦስት ጉዳዮች ተከሰው የነበሩ ሲሆን በክርክር ሂደት ሁለቱ ክሶች ውድቅ ተደርገውላቸው በአንድ ክስ ማለትም ከሕግ ውጭ በሆነ ሁኔታ የጦር መሣሪያ ይዘው ተገኝተዋል፣ በሚል ደግሞ በፌዴራል ከፍተኛ ፍርድ ቤት በክርክር ላይ ነበሩ። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ አድማጮች፣ በዚህ ጉዳይ ላይ ከፖሊስ፣ ከሌሎች የመንግስት ባለስልጣናት የምናገኘውን መረጃ ይዘንላችሁ እንመልሳለን። በነገራችን ላይ አድማጮች፣ ቀደም ሲል ባስደመጥናችሁ የተለያዩ ዘገባዎች አቶ ታዬ ደንዳአ ጉዳያቸውን በፍርድ ቤት የሚከራከሩት ራሳቸው ናቸው፣ ጠበቃ የላቸውም። ያንን ደግሞ ለፍርድ ቤት ቀደም ብለው ሲያስረዱ የኢትዮጵያ ብሔራዊ ደህንነት መስሪያ ቤት ጠበቃ ላቆም ስል ጠበቆችን ያስፈራራብኝ ጠበቃ ማቆም አልቻልኩም ብለው ለፍርድ ቤት አቤቱታ አቅርበዋል። ፍርድ ቤቱም ይህንንና ሌሎች አቤቱታዎችን በሰብአዊ መብት ጥሰት ተፈጽሞብኛል ባሏቸው አቤቱታዎች ላይ የኢትዮጵያ ሰብአዊ መብት ኮሚሽን ማጣሪያ አድርጎ ማጣሪያውን ይዞ እንዲመለስ ትእዛዝ ሰጥቷል። የሰብአዊ መብት ኮሚሽንም ይህ ትእዛዝ ከተሰጠበት ጊዜ ጀምሮ ባለፈው ሳምንት ማለት ነው፣ በሰላሳ ቀናት ውስጥ አጣርቶ የምርመራ ሪፖርት እንዲያመጣ እንደሚያመጣ ተናግሯል። በዚህ ምክንያት የህግ ባለሙያ ጉዳያቸውን የሚከታተሉ ማነጋገር አልቻልንም። ነገር ግን የመንግስት ባለስልጣናት የሚሉንን ምላሽ ለማግኘት ሙከራችንን እንቀጥላለን። እንዳገኘን ተመልሰን እንመጣለን። አሁን ለዕለቱ ወደ ያዝ ነው የመጨረሻ ዘገባችን ነው የምናልፈው። ወደ ትግራይ ክልል ነው የምንመልሳችሁ በትግራይ ክልል የኤችአይቪ ስርጭት በእጥፍ መጨመሩን አንድ ጥናት አመለከተ። በክልሉ የኤች አይ ቪ ስርጭት ከጦርነቱ በኋላ በእጥፍ መጨመሩን ትግራይ ክልል ላይ የተጠና አንድ ጥናትን ጠቅሶ የክልሉ ጤና ቢሮ ይፋ አድርጓል። ለቫይረሱ ስርጭት መጨመር የሴቶች መደፈር፣ በኢኮኖሚ ምክንያት በወሲብ ንግድ ላይ የተሰማሩ ሴቶች ቁጥር መጨመር እና ሰዎች ከቀያቸው ተፈናቅለው በ በአንድ አካባቢዎች ወይም በመጠለያ ጣቢያዎች መኖር እንደ ምክንያት ተጠቅሷል። የቫይረሱ ስርጭት በተለይ በከተሞች እና በተመፈናቃዮች ማዕከል ከፍተኛ መሆኑንም ጥናቱ አመልክቷል። ሙልጌታ ጽብሀ ዝርዝራለሁ። በትግራይ ክልል ከጦርነቱ በፊት ኤች አይቪ ኤድስን ለመከላከል በመንግስት ትኩረት ተሰጥቶት ይሰራ ስለነበረ የስርጭቱ መጠን እየቀነሰ ነበር ሲሉ የክልሉ ጤና ቢሮ የኤች አይቪ መከላከልና መቆጣጠር ስራ ሂደት አስተባባሪ አቶ ፍስሐ ብርሃነ ለአሜሪካ ድምፅ ገልጸዋል። ሕብረተሰቡን በማነሳሳት በማስተማር የተለያዩ የመከላከያ ማቴሪያሎችን በማቅረብ ከዛም አልፎ በተለይ መድኃኒት ራሱ እንዲመጣ ተደርጎ በደማቸው ኤች አይቪ ያለባቸው ወገኖች መድኃኒት እንዲጠቀሙና በኤች አይቪ የሚመጣውን ሞት ወደ በጣም ወደ ዝቅተኛ ደረጃ የደረሰበት ሁኔታ ነበር። አቶ በሪሁን አባይ በትግራይ ክልል ለቫይረሱ የተጋለጡ ሰዎች የሚያሰባስበው ኤች አይቪ ፖዚቲቭ ጥምረት የተባለው የበጎ አድራጎት ድርጅት ዳይሬክተር ናቸው። በደማቸው ኤች አይቪ መኖሩን ያወቁት ከሃያ አምስት ዓመታት በፊት መሆኑን የገለጹት አቶ በሪሁን በእነዚህ ዓመታት ማህበረሰቡ ራሱን ከቫይረሱ እንዲከላከል በማህበር ተደራጅተው ሲያስተምሩ መቆየታቸውን ገልጸዋል። ዘጠና ሁለት ዓመተ ምህረት ነው ቫይረሱ በደሜ ውስጥ እንዳለ ያወቅኩት። የዛኔ ግንዛቤ ብዙ አልነበረም። አስቸጋሪ ሁኔታም ነበር። መግለልና ማድሎ የተስፋፋበት ጊዜ ነበር። አስቸጋሪ ሁኔታ ነበር እና ያንን እስካሁን ድረስም የመቆየቴ ሚስጥርም እዛ ማህበራት ውስጥ ገብቼ ትምህርት በመስጠት እኔ የነገርኩት ሰው በእኔ ላይ እንዲያማ ጊዜ አይኖረውም። ራሴ እየነገርኩት ስለዚህ ያንን ያንን የፈጠሩ ይመስለኛል እስካሁን ድረስ ያው አለን ማለት ነው። ከጦርነቱ በኋላ በክልሉ የቫይረሱ ስርጭት በእጥፍ መጨመሩን የክልሉ ጤና ቢሮ የበሽታው መከላከል ስራ ሂደት አስተባባሪ አቶ ፍስሀ ተናግረዋል። ከበባውና ክልከላው የፈጠረው የመድኃኒት እጥረት ነበር። ጦርነቱ የፈጠረው ብዙ መድኃኒት ተጠቃሚዎች ወደ ተለያየ ቦታ የሄዱበትና የጠፉበት ሁኔታም ነበር። ወደ 46 ሺህ አካባቢ የኤችአይቪ መድኃኒት ተጠቃሚዎች ነበሩን። ከጦርነቱ በኋላ ግን እስካሁን ድረስ ወደ 37 ሺህ አካባቢ ነው ያለው። አሁንም የሚቀሩን በሽተኞች አሉ። ለምሳሌ ወደ ሌላ ቦታ ሄደውም ሊሆኑ ይችላሉ። ከጊዜያዊ አስተዳደሩ ከሚያስተዳድረው ውጭም ሊሆኑ ይችላሉ። ወደ ሱዳንም ሄደው ሊሆኑ ይችላሉ እና በዚህ ላይ አዳዲስ ደግሞ በደማቸው ኤች አይ ቪ ያለባቸው ወገኖችም አሁን ወደ ሕክምና እያያያዝን ወደ ኮርቱ እየገቡበት ያሉ ሁኔታ ነው ያለው እና በትግራይ በተለይ አሁን ካልሰራንበት ኤች አይ ቪ የመጪው ትውልድ የመኖር ተስፋ የሚያጨልም ሁኔታ ነው ያለው ማለት ነው። በትግራይ ክልል ያለውን የኤችአይቪ ስርጭት ይዞታ በሚመለከት ካለፈው ግንቦት እስከ መስከረም ወር የተካሄደው ጥናት ትኩረት ያደረገ የውይይት መድረክ ዛሬ ማክሰኞ በመቀለ ከተማ ተዘጋጅቶ ነበር። የክልሉ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለም ኣብ ከተማታት ኣዝዩ ዝለዓለ ዝርግሐ ከም ዘለዎ በከተሞች የቫይረሱ ስርጭት ከፍ ያለ ነው። ከወንዶች ይልቅ ሴቶች የበለጠ ተጋላጭ ናቸው። አዳዲስ በቫይረሱ የሚያዙ በወሲብ ስራ የተሰማሩ ሴቶችና ወጣቶች በብዛት እንዳሉ እየታየ ነው። በጎርጎርሳውያን 2030 በዓለም አቀፍ ደረጃ ኤች አይ ቪ ኤድስ የጤና ጠንቅ እንዳይሆን ተብሎ እቅድ ተቀምጧል። ይህ ከስድስት ዓመት በኋላ ማለት ነው። እኛ አሁን እየሄድንበት ባለው አካሄድ ግን ጥሩ ውጤት አናመጣም። በመድረኩ የቀረቡ ጥናቶች በክልሉ ከ20 ዓመት በፊት ከነበረው የቫይረሱ መስፋፋት ጋር ሲነጻጸር በአሁኑ ጊዜ መጨመሩን የጠቆሙ ሲሆን ይህም በክልሉ ከ20 ዓመት በላይ የተሰራው የኤች አይቪ መከላከል ስራ ወደ ኋላ መመለሱን የሚያሳይ መሆኑን ተመልክቷል። ከጦርነቱ በፊት አንድ ነጥብ ሁለት ከመቶ የነበረው የክልሉ የቫይረሱ ስርጭት በአሁኑ ወቅት ሶስት ከመቶ መድረሱን ተገልጿል። በተለይ በመቀለ ከተማና በክልሉ ደቡባዊ ዞን ደግሞ ስርጭቱ ከስድስት በመቶ በላይ መድረሱን ነው የተገለጸው። በተፈናቀሉ ማዕከላት በተደረገ ጥናት የቫይረሱ ስርጭት 5.5 በመቶ መሆኑን ጥናቱ ይጠቁማል። በኢኮኖሚ ችግር የተነሳ በወሲብ ስራ በተሰማሩ ሴቶች ላይ በተደረገ ጥናት ባለፉት አምስት ዓመታት ወደዚህ ስራ የገቡት 56 በመቶዎቹ ናቸው። በዚህ ስራ ከተሰማሩት 8.6 በመቶ የሚሆኑት ቫይረሱ በደማቸው እንዳለ የተገለጸ ሲሆን ለንጽጽር በ2007 ዓ ም ሁለት በመቶ እንደነበር ጥናቱ ያሳያል። በክልሉ ለሚታየው የቫይረሱ መስፋፋት ምክንያቶች አቶ ፍስሀ ሲዘረዝሩ ጥናቱ በገጠር ወረዳዎችና በአስር ከተሞች የተካሄደው ስለዚህ በድምሩ ውጤቱ የሚያሳየው ኤችይ በትግራይ በእጥፍ እንደጨመረ ነው የሚያመላክተው ማለት ነው። ስለዚህ ለዚህ ደግሞ ዋናው ምክንያት አንድ ጦርነቱ እና ክልከላው የፈጠረው በኢኮኖሚ ችግር ምክንያት ወደ አልተፈለገ ስራ የገቡበት ሁኔታ ተፈጥሯል። ከዛ አልፎ ደግሞ በጦርነቱ ምክንያት በተለይ ወታደሮችም ብዙ እናቶች ጥቃት የደረሰባቸው ሁኔታ ተፈጥሯል። በትግራይ ግማሾቹ ሆን ብለው ኤች አይቪ ደማቸው ያለባቸው ወታደሮች ሆን ብለው የትግራይ ሕዝብ በተለይ የትግራይ የትውልድ ሰንሰለት የሆኑ እናቶቻችን፣ እህቶቻችን፣ ልጆቻችን የደፈሩበት ሁኔታ ነው ያለው እና ይሄ ደግሞ ለበሽታው መስፋፋት የራስ የራሱ የሆነ አስተዋጽኦ አለው ማለት ነው። ሌላም ብዙ ተፈናቃዮች በአንድ ካምፕ ውስጥ ሲኖሩም ለኤች አይቪ ያላቸው ተጋላጭነት በዛው ልክ ይጨምራል። ሌላው ኮንዶም የሚባል መከላከያ መሳሪያም አልነበረም። የኤች አይቪ መድኃኒትም እጥረት ነበር። ይህ ሁሉ ተዛምዶ ኤች አይቪ የጨመረበት ሁኔታ ነው ያለው በትግራይ ማለት ነው። አቶ በርሁን በበኩላቸው ወጣቶች ለቫይረሱ መጋለጥን በተመለከተ የሚያሳዩትን ቸልተኝነት ሊስተካከል ይገባል ብለዋል። አሁንም ወጣቱ የኤች አይቪ ሰለባ የሆነ ነው። ምናልባት ብዙ የማይፈለጉ የሚባሉ ነገሮችም አሉ። አንድ በሽታ ከበሽታ ማነጻጸር ኤች አይቪ ከአስራ ሁለት ሰዓት በኋላ የለም ማለት አቁልሎ የመመልከት ነገር እና ከሌላ በሽታ ጋር እያስተያዩ ኤች አይቪ መድኃኒት ከወሰድክበት መኖር ይችላለ የሚባል ነገሮች አሉ። ይሄ ጭራሽ የተሳሳተ አመለካከት መጥፎ አባባል ነው። የሄደበት ሁሉ እየያዘ አገር ሊያፈርስና አገር ሊያጠፋ የሚችል በሽታ ነው ከመሆን ራሱን መጠበቅ ጤንነቱን ይዞ እንዲሄድ ነው የሚያስፈልገው እንጂ በሽታ እያነጻጸሩ ያልሆነ መጥፎ ድርጊት ላይ መግባቱ አላስፈላጊ ኖ ባይ ነው። በኢትዮጵያ ኤች አይቪ በደማቸው የሚገኝ ሰዎች ቁጥር ከስድስት መቶ ሺህ በላይ መድረሱንና በየዓመቱ በየአመቱ ከሰባት ሺህ በላይ ሰዎች በቫይረሱ እንደሚያዙ ከጤና ሚኒስተር የተገኘ መረጃ ያሳያል። የስርጭቱ ደረጃ ከአንድ በመቶ በላይ ከነበረበት ቀንሶ አሁን ዜሮ ነጥብ ስምንት ሰባት በመቶ መድረሱም መረጃው ያመለክታል። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም አድማጮች የፕሮግራማችን የተያዘው ሰዓት ተጠናቋል። ጥቂት ደቂቃዎች ናቸው የቀሩን፣ እሱም ለመሰናበቻ ነው። እስቲ ከመሰናበታችን በፊት በነገው ምሽት ይዘን ከምንቀርባቸው ዝግጅቶች አንዱን ላስተዋውቃችሁ የትግራይ ክልል ወርቅ ለሀብት ዝርፊያ ተጋልጧል ይላል በ ለሀብት ዝርፊያ የተጋለጠው የወርቅ ማዕድንን ለማውጣት ጥቅም ላይ ለሚውሉ አደገኛ ኬሚካሎች የመጋለጥ አደጋ የተጋረጠበት መሆኑን ነዋሪዎችና ባለስልጣናት ተናግረዋል። በማዕድን ማውጫ አቅራቢያ የሚኖሩ ነዋሪዎች ኬሚካሉ በሰውና በእንስሳት ላይ ጉዳት እያደረሰ መሆኑን የገለጹ ሲሆን ኬሚካሉ የላሞችን ቆዳ እያበላሸና መሬት እያራቆተ መሆኑንም የዓይን ማኞችና በጉዳዩ ላይ ምርምር ያደረጉ እንዲሁም ባለስልጣናት ተናግረዋል። ሰፋ ያለ ዘገባ አለን። የምርመራ ዘገባ ነው። በነገው ምሽት ይቀርባል። ለዛሬው ልሰናበታችሁ። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ሲያቀናብርልን ቆይቷል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። belum pada